በሰሜናዊ ማሊ የጋበሪ መንደር አንድ ታጣቂ በከፈተው ጥቃት አስር ሰዎች መገደላቸውን የአገሪቱ ጦር ሰራዊት ቃል አቀባይ ሱሌይማን ማይጋ ተናገሩ። ይህ ጥቃት እስላማዊ ታጣቂዎች በሆቴል ላይ በፈጸሙት ጥቃት አስራ ሁለት ሰዎች ከገደሉ አንድ ቀን በኋላ መሆኑ ነው። በሆቴሉ ጥቃት ከአልቃይዳ ጋር ግንኙነት ያለው የደፈጣ ጥቃትና አዲስ በተመሰረተ እስላማዊ ታጣቂ ቡድን በማሊ ወታደሮችና የተባበሩት መንግስታት ድርጅት ላይ ያነጣጠረ አዲስ ዘመቻ ሳይሆን አይቀርም እየተባለ ነው የማሊ ጦር ሰራዊት ቃል አቀባይ ሱሌይማን ማይጋ ሁለቱ ተከታታይ ጥቃቶች ግንኙነት ይኑራቸው አይኑራቸው ለመለየት ጊዜው ገና መሆኑን ተናግረዋል። በሆቴሉ ላይ በተፈጸመው ጥቃት ከሞቱ ሰዎች መካከል የ38 ዓመቱ ደቡብ አፍሪካዊ ለተባበሩት መንግስታት ድርጅት እገዛ የሚያቀርብ የአየር መንገድ ሰራተኛ ነበር ተብሏል። ማሊ ማዕከላዊ መንግስቷ ተዳክሞ በእስላማዊ ታጣቂዎች ቁጥጥር ስር የወደቀችው ከሶስት ዓመታት በፊት ነበር። በፈረንሳይ ወታደሮች የሚመራ ግብረ ኃይል በወሰደው ዘመቻ ከሁለት ዓመት በፊት ለማሊ ብቻ ሳይሆን ለቀጠናው ስጋት ናቸው የተባሉት እስላማዊ ታጣቂዎች ሽንፈት ገጥሟቸው ነበር። የእስላማዊ ታጣቂዎቹ ቅሪቶችና ከአልቃይዳ ጋር ግንኙነት ሳይኖራቸው አይቀርም የተባሉ አነስተኛ ቡድኖች ግን በማሊ ወታደሮችና የተባበሩት መንግስታት ድርጅት ሰራተኞች ላይ በሚፈጽሟቸው ጥቃቶች ከጊዜ ወደ ጊዜ እየጨመረ መምጣቱ ስጋት ፈጥሯል። የማሊ እስላማዊ ታጣቂ ቡድኖች በተለይ በአገሪቱ ደባዊ ክፍል ተደጋጋሚ ጥቃቶች እየሰነዘሩ ሲሆን የውጭ አገር ዜጎች፣ አገር ጎብኚዎች፣ የማሊ ወታደሮችና የተባበሩት መንግስታት ድርጅት ሰራተኞች ኢላማ የሆኑባቸው ጥቃቶች የጽንፈኞቹ መስፋፋት ምልክት ነው ተብሏል። የስደተኛው የየመን መንግስት ታማኞች ከኤደን በመነሳት በአገሪቱ ደቡባዊ ክፍል የአብያን ግዛት ዋና ከተማ ዚንጅባርን ተቆጣጠሩ። ከተማዋ ለቀድሞ የየመን ፕሬዝዳንት አሊ አብደላ ሳሌህ ታማኝ በነበረው 15ኛው ብርጌድ ቁጥጥር ስር ነበረች። የሁቲ አማጽያን ከደቡባዊ የመን ሽንፈት ሲገጥማቸው ዚንጅባር ሶስተኛ ከተማ መሆኗ ነው። በሳውዲ አረቢያ መራሹ የአየር ጥቃት የሚታገዙት የአብዱረቡ መንሱር ሀዲ ታማኞች ከዚህ ቀደም ኤደንንና የለሃጅ ግዛት ዋና ከተማ የሆነችውን ሁታ በቁጥጥር ስር መዋላቸው አይዘነጋም። በዚንጅባር ከተማ መግቢያ በሁቲ አማጽያን የተጠመዱ የመከላከያ ወጥመዶች በአብድረቦ መንሱር ሀዲ ታማኞችና ንጹሐን ዜጎች ላይ ከፍተኛ የሞት አደጋ አስከትለዋል ተብሏል። በዚንጅባር ከተማ ቅዳሜና እሁድ በትንሹ 19 ሰዎች ሲገደሉ 163 ሰዎች ደግሞ ቆስለዋል። በኤደን ከተማ በተከሰቱ ድንገተኛ ፍንዳታዎች የሟቾችና ቁስለኞች ቁጥር በየዕለቱ እያሻቀበ መሆኑን ኤፍፒ ዘግቧል። ሳውዲ አረቢያ በኢራን ይደገፋሉ የሚባሉትን የሁቲ አማጽያን አቅም ለማዳከምና የአብድረቦ መንሱር ሀዲ መንግስትን ወደ ስልጣን ለመመለስ የአየር ድብደባ በመፈጸም ላይ ትገኛለች። ለአማጽያኑ ወታደራዊ ስልጠናና ቁሳቁስ የምታቀርብ ሲሆን በዚህ ወር መጀመሪያ ከፍተኛ ቁጥር ያለው እግረኛ ጦር ወደ ኤደን ከተማ አሰማርታለች ተብሏል። በጀርመን ዊንግስ የአውሮፕላን አደጋ ቤተሰቦቻቸውን ያጡ የቀረበላቸው የካሳ ክፍያ በቂ ባለመሆኑ በሉፍታንዛ አየር መንገድ ላይ በዩናይትድ ስቴትስ ክስ ሊመሰርቱ ነው። ንብረትነቱ የሉፍታንዛ አየር መንገድ የሆነው ጀርመን ዊንግስ በመጋቢቱ አደጋ ለሞቱ 150 ሰዎች በግለሰብ 25000 ዩሮ ለተጎጂ ቤተሰቦች ለመክፈል ሐሳብ ያቀረበው ባለፈው ሰኔ ወር ነበር። ይህ ክፍያ አደጋው እንደተከሰተ አየር መንገዱ ለእያንዳንዱ ተጎጂ ቤተሰብ ከከፈለው 50000 ዩሮ ተጨማሪ ነው። አሁን የሚቀርበው ክስ ከዚህ ቀደም የጭንቀት ሕመም የነበረበት የጀርመን ዊንግስ ረዳት አብራሪ አንድሪያስ ሉቢት ለምን ማብረር እንደተፈቀደለት ይሞግታል ተብሏል። የዩናይትድ ስቴትስ ሕግ ከጀርመኑ በተሻለ ለስሜት ጉዳት ክፍያ እንዲደረግ እንደሚያስገድድና እስከ አንድ ሚሊዮን ዩሮ የሚደርስ የካሳ ክፍያ ሊከፈል እንደሚገባ የተጎጂ ቤተሰቦች ጠበቃ የሆኑት ኤልማር ጊሙላ ተናግረዋል። ጀርመን ዊንግስ አስተያየት ከመስጠት ቢቆጠብም በአደጋው ሕይወታቸውን ላጡ መንገደኞች የሚከፈለው አነስተኛ የካሳ ክፍያ ለእያንዳንዳቸው 100 ሺህ ዩሮ እንደሚሆንና እንደ ቤተሰቦቻቸው ሁኔታ እስከ 1 ሚሊዮን ዩሮ እንደሚያድግ አስታውቋል። የጀርመን ዊንግስ ረዳት አብራሪ አንድሪያስ ሉቢትስ ዋና አብራሪው ከማብራሪያ ክፍሉ ሲወጣ ሆን ብሎ በመቆለፍ ከባርሴሎና ወደ ዱሴልዶርፍ ይበር የነበረውን አውሮፕላን አልፕስ ተራራ ላይ እንዲከሰከስ ማድረጉን የሚጠቁሙ መረጃዎች መገኘታቸው ይታወሳል። ዩናይትድ ስቴትስ አርሊንግተን ውስጥ ዳግም አንድ ጥቁር አሜሪካዊ በነጭ ፖሊስ ተገደለ። ሟች የ19 ዓመት ወጣትና ምንም አይነት መሳሪያ ያልታጠቀ ተማሪ እንደነበር የቴክሳስ ግዛት ፖሊስ ገልጿል። ጥቁር አሜሪካዊው መኪና ይዞ ወደ አንድ የመኪና መሸጫ ቤት ዘልቆ እንደገባና ፖሊስ ወደ ስፍራው እንደደረሰም ከፖሊስ ጋር ግብግብ እንደተፈጠረና ወጣቱ ላይ አራት ጊዜ ተተኩሶበት ሕይወቱ ማለፉ ተገልጿል። ይህ የሆነው ልክ ከአንድ ዓመት በፊት እንዲሁ በነጭ ፖሊስ ሕይወቱ የጠፋችውን የ19 ዓመት ወጣት ማይክል ብራውን ፈርጉሰን አስብባ በዋለችበት ዕለት ነው። ማይክል ብራውን የተገደለበት አንደኛ ዓመት ለመታደም አደባባይ የወጡት አሜሪካውያን ግድያው ከተፈጸመበት ቦታ በመሄድ አበባ ያስቀመጥ ሲሆን ተመሳሳይ የመታሰቢያ ፕሮግራሞች በሌሎች አካባቢዎችም ይካሄዳሉ ተብሏል። ከአንድ ዓመት በፊት በማይክል ብራውን ላይ የተፈጸመው ግድያ በሴንት ሉዊስ እና ሌሎች በርካታ የአሜሪካን ግዛቶች ቁጣና ተቃውሞ መቀስቀሱ አይዘነጋም። ማይክል ብራውን ከዓመት በፊት ከዳረን ዊልሰን በተተኮሰበት ጥይት ሲገደል መሳሪያ አልታጠቀም ነበር ተብሏል። የአሜሪካን ፍትህ ቢሮ ወጣቱ ተኩሶ የገደለውን የፖሊስ ባልደረባ ለፍትህ ሳያቀርብ ቢቀርም ድርጊቱ በመላ አገሪቱ ፖሊስ ያለውን ዘረኝነትና የጥቁር አሜሪካውያንን የፖሊስ አያያዝ አንጸባርቋል። ምስራቃዊ ቻይናን የመታው ከባድ ነፋስ የቀላቀለ ዝናብ ዘጠኝ ሰዎችን ገደለ። የዚ ጃንግ ግዛት ላይ የበረታውና ሰውድለድ የሚል ስያሜ የተሰጠው ከባድ ነፋስ የቀላቀለ ዝናብ በገጠራማ አካባቢዎች የመሬት መንሸራተት ያስከተለ ሲሆን ከዘጠኙ ሟቾች በተጨማሪ ሶስት ሰዎች የደረሱበት አለመታወቁ ተሰምቷል። በዌቼንግ አካባቢ በ24 ሰዓታት ውስጥ 645 ሚሜ ዝናብ የዘነበ ሲሆን ይህም በመቶ ዓመታት ውስጥ ከባዱ ነው ተብሏል። ዝናቡን ተከትሎ የደረሰው አደጋ የ40 ሚሊዮን ዶላር ኪሳራ ማድረሱንና ወደ ሁለት ሚሊዮን የሚደርሱ የመኖሪያ ቤቶችን የኤሌክትሪክ ኃይል መቆራረጡ ተሰምቷል። ከነዚህ መካከል አንድ አራተኛው እሁድ ጠዋት የኤሌክትሪክ አገልግሎት መልሰው እንዲያገኙ መደረጉን ኤፍፒ ዘግቧል። የቻይና የአየር ትንበያ ድርጅት ከባድ ዝናብ የቀላቀለው አውሎ ንፋስ ጉልበቱ የሚቀንስ መሆኑንና እሁድ ሌሊት የበለጠ ወደ አገሪቱ እንደሚስፋፋ አስታውቋል። ይኸው ተመሳሳይ አውሎ ነፋስ እና ዝናብ በታይዋን ስድስት ሰዎች የገደለ ሲሆን ዛፎችን ገነጣጥሏል፣ የመሬት መንሸራተት ፈጥሯል፣ እንደዚሁም የአራት ሚሊዮን የመኖሪያ ቤቶችን ከኤሌክትሪክ ኃይል ውጭ አድርጓል። ይህ ዶይቸቨለ ነው። የኩርድ ሰራተኞች ፓርቲ በምህፃሩ ፒኬኬ ታጣቂዎች በቱርክ ወታደሮችና ጦር ሰራዊት ላይ ጥቃት መፈጸማቸው ተሰማ። በታጣቂዎቹ ጥቃት አንድ ፖሊስ ተገድሏል ተብሏል። አሁን በፒኬኬ ታጣቂዎች የተፈጸመው ጥቃት በሂደት ላይ የሚገኘውን የሰላም ድርድር ችግር ውስጥ እንደሚከት ተሰግቷል። ትናንት የኩርድ ሰራተኞች ፓርቲ ታጣቂዎች በማርዲን ግዛት የሚዲያት ከተማ በፖሊስ መኪና ላይ በከፈተው ተኩስ አንድ የፖሊስ መኮንን መገደሉን ሬውተርስ ዘግቧል። የፒኬኬ ታጣቂዎች በሙስ ግዛት ቡላኒክ በተሰኘ አካባቢ በሚገኝ የቱርክ ጦር ሰራዊት ሰፈር ላይ የሮኬት ጥቃት በመክፈት ወታደሮችን ወደ ግጭት ለማስገባት ሞክረዋል ተብሏል። በሮኬት ጥቃቱ በቱርክ ጦር ሰራዊት ላይ ስለደረሰው ጉዳት የተሰማ ነገር የለም። ከአንድ ቀን በፊት በደቡባዊ ቱርክ የኩርዶች ከተማ በፀጥታ ኃይሎችና ታጣቂዎች መካከል በተቀሰቀሰ ግጭት ስድስት ሰዎች ተገድለዋል። በቱርክ መንግስትና ፒኬኬ መካከል የተፈጠረው መፋጠጥ ወደ ባሰ ግጭት ሊያመራ ይችላል የሚል ስጋት አይሏል። የቱርክ ኩርዶች ዴሞክራሲያዊ ፓርቲ መሪ ፒኬኬ ጥቃት መፈጸሙን እንዲያቆም የቱርክ መንግስት ደግሞ በአፋጣኝ ወደ ድርድር እንዲመለስ ጥሪ ማቅረባቸውን ሬውተርስ ዘግቧል። በተለያዩ ጊዜያት በቱርክ መንግስትና የኩርድ ሰራተኞች ፓርቲ መካከል በተፈጠሩ ግጭቶች ከአርባ ሺህ በላይ ሰዎች ህይወታቸውን አጥተዋል።